ሩዋንዳ ዋና ከተማ ኪጋሊ ውስጥ ሲካሄድ የቆየው የአፍሪካ ህብረት የመሪዎች ጉባኤ ዛሬ ተጠናቋል። ከአጀንዳዎቹ መካከል የደቡብ ሱዳን ግጭትና ለህብረቱ ኮሚሽን ሊቀመንበር መረጣ ይገኙባቸዋል። ይሁን እንጂ ለሊቀመንበርነቱ ከቀረቡት ዕጩዎች መካከል አንዳቸውም አስፈላጊውን ሁለት ሶስተኛ አብላጫ ድምጽ ባለማግኘታቸው የምርጫው ሂደት ተቋርጧል። ኒክሎንግ ከኪጋሊ ያስተላለፈችው ዘገባ አለ። ቆንጅታየት አቀርባለች። የህብረቱን ሊቀመንበርነት ለመያዝ በእጩነት ከቀረቡት መካከል አንዳቸውም ሁለት ሶስተኛውን አብላጫ ድምፅ እንደማያገኙ በብዙዎች ሲጠበቅ የቆየ ጉዳይ ነው። ከህብረቱ ኮሚሽነሮች አንዱ ማርሻል ደ ፖል ኢኮንጋ ውጤቱ ይኸው እንደነበረም ለጋዜጠኞች አረጋግጠዋል። ሊቮት በድምፅ አሰጣጡ ከተካፈሉት 51 ሀገሮች ውስጥ 28ቱ ድምፀ ተአቅቦ አደረጉ፣ 23 ድምፅ ሰጡ። ነገር ግን 23 አብላጫ አይደለም። ስለዚህ የህብረቱ ደንቦች መከበር ስላለባቸው ምርጫው ዳር አልደረሰም ሲሉ ነው የተደመጡት። በመጀመሪያው ዙር የቦትስዋናው የውጭ ጉዳይ ሚኒስትር ፔለኖሚ ቬንሶን ሞኢቶይ 16 ድምጽ ሲያገኙ የኢኩቶሪያል ጊኒው የውጭ ጉዳይ ሚኒስትር አጋፒቶ ኢምባ ሙኮይ 12 ድምጽ አግኝተው በሁለተኛነት ተከትለዋቸዋል። የቀድሞ የዩጋንዳ ምክትል ፕሬዚደንት ስፔሲዮዛ ዋንዲራ ካዚቦይ ደግሞ 11 ድምጽ ብቻ አግኝተው በመጀመሪያው ዙር ከውድድሩ እንዲሰናበቱ ተደርጓል። ይሄ ደግሞ ከአሁን ቀደምም የተደረገ ነው፣ አዲስ ነገር አይደለም ብለዋል ኮሚሽነሩ ር ይሄ መጀመሪያ ጊዜ አይደለም። በ2012 ጥር ወር የኮሚሽኑ ሊቀመንበር የነበሩት ዣን ፒንግ የአሁኒቱ ሊቀመንበር ኤንኮሳዛና ላሚኒ ዙማ እስከ ተመረጡበት እስከ ሰኔ ወር ድረስ እንዲቀጥሉ ተጠይቀው ነበር ሲሉ አስታውሰዋል። በዘገባዎች መሰረት አሁንም ዙማ እንዲቀጥሉ ሳይጠየቁ አይቀሩም። ነገር ግን አይቀበሉም። ምክትላቸው ኤራስቱስ ሙወንቻ በጊዜያዊነት ይረከቧቸው ይሆናል የሚል ወሬ ነው ያለው። አንድ የህብረቱ የህግ አማካሪ እንዳብራሩት የጊዜያዊ ሊቀመንበር ሹመት በህብረቱ የጠቅላላ ጉባኤ ደንብና አሰራርን በሚመለከተው አንቀጽ አስራ ሁለት ውስጥ ሰፍሯል። የምዕራብ አፍሪካ ሀገሮች የኢኮኖሚ ማህበረሰብ ኤኮዋስ ለህብረቱ ሊቀመንበርነት በእጩነት በቀረቡት ሰዎች እንዳልተደሰተ በሰፊው ሲወራ ሰንብቷል። ከህብረቱ ኮሚሽነሮች አንዱ ቪንሴንት ኦማሂሌ ይህንን ያስተባብላሉ። ከእጩዎቹ የአንዳንዶቹ የትውልድ ሀገር ዲሞክራሲያዊነት ላይ አንድ ጋዜጠኛ ኮሚሽነሩን ጥያቄ አቅርቦላቸው ነበር። ዲሞክራሲ ስትል ምን ማለትህ ነው? ዲሞክራሲያዊ ካልሆኑ ሀገሮች የመጡ እጩዎች ስትል ምን እንደምታወራ አይገባኝም። ሁሉም የአፍሪካ ኅብረት አባሎች ናቸው። እጩ ማቅረብ ለሁሉም አባል አገሮች ክፍት ነው። የኪጋሊው ጉባኤ ከወሰዳቸው ሕብረቱን ለማጠናከር የታለሙ በርካታ እርምጃዎች መካከል ለሕብረቱ ገቢ የሚሆን ግብር በአህጉር ደረጃ ለማስከፈል እና አህጉር አቀፍ ፓስፖርት ለመጀመር መስማማቱ ነው። ወደ ደቡብ ሱዳን ሰላም አስከባሪዎችን እንደሚያዘምትም አምሽቶ ይፋ ያደርግ ይሆናል ተብሎ እየተጠበቀ ነው።